ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን እንደምናመሻችው፣ የዛሬ ሰኞ ሐምሌ 6 2007 ዓ ም ስርጭቶቻችንን ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። በምሽቱ ዝግጅት የኢትዮጵያና ኤርትራ መንግስታት በጸጥታ ጉዳይ በዚህ ባሳለፍነው ሳምንት ሲወነጃጀሉ ቆይተዋል። ኤርትራ የሰጠችው ምላሽ ይዘናል። ምን በመገረጃ ከኋላ ምን እንዳለ ኢትዮጵያ ውስጥ ስለምናቅ ምን አይነት መዋጥር ውስጥ ገብቷል። የወያኔው ስርዓት ስለምናቅ እሱን ለመጠምዘዝ ካልሆነ በስተቀር ለፕሮፓጋንዳ ለሌላ ፍጆታ እንጂ ይሄ ነገር እኛን የሚያሰጋን ጉዳይ አይደለም። የኤርትራ የውጭ ጉዳይ ሚኒስቴር ጽሕፈት ቤት ኃላፊ አቶ ጸሐየ ፋሲል ናቸው። ዝርዝሩን ይዘናል። በሌላ ዜና ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገሮች የሚታዩ የምጣኔ ሀብት እድገቶች በአገልግሎት ዘርፉ መሆናቸውን የተባበሩት መንግስታት ድርጅት የንግድና የልማት ጉባኤ ላይ የቀረቡ ጥናቶች አብራርተዋል። በሌላ ዘገባ ደግሞ የፕሬዚዳንት ባራክ ኦባማን ወደ ኢትዮጵያ መሄድ አስመልክቶ በካሊፎርኒያ የሕግ ፕሮፌሰሩ አለማየሁ ገብረ ማርያም ከአድማጮቻችን ለተነሱ ጥያቄዎች መልስ ይሰጣሉ። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን የዓለም ዜናዎች እናሰማ። ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ ዜናዎች ጋር አሉላ ከበደ ነኝ። ግሪክ ከዓለም አቀፍ አበዳሪዎቿ ጋር በያዘችው ድርድር ስምምነት ላይ ደረሰች። በማራቶን ፍጥነት የተካሄደው ድርድር ግሪክ ያለባትን ቁልል ዕዳ ለመክፈል የሚያስችላት የሶስተኛ ዙር ብድር የሚያሰጣት ነው። የአውሮፓ ሕብረት ፕሬዚዳንት በዛሬው ዕለት ይፋ እንዳደረጉት ለአስራ ሰባት ሰዓታት የዘለቀው ድርድር ሁሉን አግባቢ ከሆነ ስምምነት ላይ አድርሷል። አንድ መቶ ቢሊዮን ሊጠጋ የተቃረበ ገንዘብም እንደሚያሰጣት ተገልጧል። ዩናይት ስቴትስና ኢራንን ጨምሮ የስድስት አገሮች ቡድን በዛሬው እለት የኢራንን የኒውክሌር ቅመማ ፕሮግራም በተመለከተ ከተሟላ ስምምነት ላይ ለመድረስ በእጅጉ ለተጣረበትና ላለፉት አስራ ስምንት ወራት ያካሄዱትን ድርድር ለማጠናቀቅ መድረሳቸው ተዘገበ። ከተባለው ስምምነት ላይ ይደረሳል የሚለውን ተስፋቸውን የገለጡት የኢራኑ ምክትል ውጭ ጉዳይ ሚኒስትር አባስ አራጋቺ አሁንም ያልተቋጩ አንዳንድ ጉዳዮች መኖራቸውንና በዛሬው እለት ያለቀለት ስምምነት ይፋ ይደረጋል የሚል ቃል መግባት የማይችሉ መሆናቸውን ግን ተናግረዋል። አንድ ሌላ የኢራን የውጭ ጉዳይ ሚኒስትር ባለስልጣን ደግሞ ከመቋጫው ስምምነት ላይ ለመድረስ ሌላ ቀነቀጠሮ ለመውሰድ ማንም አያስብም ነው ያሉት። አሊረዛ ረዛ ሚሮ ዩሱፍ የአዎንታዊውን የመጨረሻ ቃል በዛሬው እለት ለማድረግ ሁሉም ከፍተኛ ጥረት እያደረገ ነው ወሳኙ ግን የፖለቲካ ፈቃደኝነት ነው ነው ያሉት። በትዊተር በላኩት መልእክታቸው የሁለቱ ወገን ተደራዳሪዎች የመጨረሻውን ስምምነት ሰነድ ለዛሬ ለማድረስ ተቃርበዋል ሲሉ ዲፕሎማቶች በትላንትና እለት ፍንጭ መስጠታቸውም ይታወቃል። የዛሬው የስምምነቱ መጨረሻ ቀነገደብ ተደራዳሪዎች ከፍጻሜው ስምምነት ላይ ለመድረስ በራሳቸው ላይ በተከታታይ ከጣሏቸው ገነገደቦች የቅርቡ መሆኑ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በዛሬው ዕለት ከኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ተወያዩ። በሶስተኛው የገንዘብና የልማት ጉባኤ የጎንዮሽ ውይይት ያካሄዱት ሁለቱ መሪዎች በምጣኔ ሀብት ልማትና ሰላም መረጋጋት ጉዳዮች ላይ መወያየታቸው ተገልጸዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ኢትዮጵያ በሶማሊያ ሰላምና መረጋጋትን ለማስፈን የምታደርገውን ጥረት አመስግነው የኢትዮጵያ ሰራዊት ለሚከፍለው መስዋዕትነትም አድናቆታቸውን መግለጣቸው ተዘግቧል። በሌላ የኢራን ዜና በኢራን በስለላ ወንጀል ተከሶ በስር የሚገኘው የዋሽንግተን ፖስት ጋዜጣ ዘጋቢ ጄሰን ረዛያን የፍርድ ቤት የፍርድ ሂደት በዛሬው ዕለት ለሶስተኛ ጊዜ በዝግ ችሎት ታይቷል። የኢራን መንግስት የመገናኛ ብዙኃን እንደዘገቡት የሰላሳ ዘጠኝ አመቱ ረዛያን በቴሄራን አቤታዊ ፍርድ ቤት የቀረበበት ክስ ሚስጥራዊ መረጃዎችን ለጥላት ሀገሮች ማቀበል የሚል ነው። ከነኚህም መካከል ለዩናይት ስቴትሱ ፕሬዝዳንት ባራክ ኦባማ ደብዳቤ ጽፏል፣ ይህም የኢራንን ብሔራዊ ደህንነት ይጻረራል የሚል ነው። ረዛያን እነኚህን ክሶች አጥብቆ ያስተባብላል። ረዛያንና ኢራናዊ ጋዜጠኛ ባለቤቱ የጋኔ ሳለሂ ከአንድ አመት በፊት በኢራን ደህንነት አባላት በቁጥጥር ስር መዋላቸው ይታወቃል። ባለቤቱም እንዲሁ ክስ ተመስርቶባታል። ረዛያን ጥምር ዜግነት ያለው ሲሆን አሜሪካዊና ኢራናዊ ነው። የዋሽንግተን ፖስት ጋዜጣ ዋና አዘጋጅ ማርቲን ባረን ረዛያን እንደ አውሮፓውያን የዘመን አቆጣጠር በ2008 ዓ.ም የኦባማ አስተዳደር ውስጥ ለመቀጠር ስራ አመልክቶ አልተቀጠረም ብሏል። የኢራቅ መንግስት የምዕራባዊ አንባር ግዛቲቱን ራሱን የእስልምና መንግስት ብሎ ከሚጠራው ጽንፈኛ ተዋጊዎች ለማስለቀቅ ወታደራዊ ዘመቻ እንደሚያካሄድ በዛሬው እለት አስታወቀ። የራማዲና ፋሉጃ ከተሞችን ጨምሮ ሰፊ የኢራቅ መሬት መቆጣጠሩ ይታወቃል። በዛሬው እለት በኢራቅ ቴሌቪዥን የታወጀው ዘመቻ የሀገሪቱ መከላከያ ኃይል የሺያትና ሱኒ ተዋጊዎችን ያካተተ ነው ተብሏል። አድማጮች፣ ሰዓቱ የዓለም ዜና ይሆን ነበር። ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። በዚህ ባሳለፍነው ሳምንት የኢትዮጵያና የኤርትራ መንግስታት በጸጥታ ጉዳይ ጣት ሲጠቋቆሙ ቆይተዋል። አካባቢውን እያተራመሰች ያለችው ኢትዮጵያ እንጂ ኤርትራ አይደለችም ሲሉ የኤርትራ የውጭ ጉዳይ ሚኒስቴር ጽህፈት ቤት ዳይሬክተር ገልጸዋል። ዳይሬክተሩ አቶ ጸሀዬ ፋሲል አርብ ዕለት ከአሜሪካ ድምፅ ሬዲዮ ጋር ባደረጉት ቃለ ምልልስ ኢትዮጵያ የራሷን የውስጥ ችግር ለመሸፈን ስትል የታሰማው ፉከራ ነው፣ ኤርትራ ለአካባቢው መረጋጋት እየጣረች ያለች አገር ነች ብለዋል። ሰለሞን አባት አነጋግሯቸዋል። አቶ ጸሀዬ ፋሲል ጤና ይስጥልኝ። እንደምናመሽ እንደምናመሽላችሁ። አቶ ጸሀዬ በቅድሚያ እስቲ ሙሉ ኃላፊነቶን ይንገሩን ከአድማጮቻችን ጋር ያስተዋውቁልኝ። ኦኬ ስሜ ጸሀዬ ፋሲል የኤርትራ የውጭ ጉዳይ ሚኒስተር የሚኒስተር ጽህፈት ቤት ዳይሬክተር። እሺ አቶ ፀሐየ ፋሲል በጣም አመሰግናለሁኝ። ለጊዜው አሁን የደወልኩበት ምክንያት ሰሞኑን የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ፓርላማቸው ላይ አድርገውት በነበረ ንግግር ከእንደ ራሴ ለተነሳ ጥያቄ በተለይ በሰጡት አንድ መልስ ኤርትራን የሚመለከት ትንሽ ሰፋ ያለ ንግግር አድርገዋል እና ከዛ ውስጥ አንደኛው የኤርትራ መንግስት አካባቢውን የማተራመስ ፖሊሲ የያዘ መንግስት ነው፣ ይህን ፖሊሲም አይለውጥም የሚል አቋም ነው ያንጸባረቁት ጠቅላይ ሚኒስትሩ። ለአስደምጦት ስ የተናገሩትን ነገር ቀን ጨባርጌ የሻእቢያ መንግስት አካባቢውን የማተራመስ አባዜውና ፖሊሲውን እስካሁንም አልቀየረም። ስለዚህ ይህንን ፖሊሲ የማይቀይርበት መሰረታዊ ምክንያት ደግሞ አለው። በሀገሩ ውስጥ የተከሰቱ ችግሮችን ውጫዊ አድርገው ለህዝቡ ለማሳየት ብቸኛው መንገድና አማራጭ ሌሎች እያጠቁኝ ስላለ ወደ እነዚህ ትኩረቴን አድርጊያለሁ ብሎ ህዝቡን የማታለል የማታለያ መንገድና ስትራቴጂ ነው። ስለዚህ በአጭር ጊዜ ውስጥ ያቆማል ተብሎ አይወሰድም። ይህንን ፖሊሲ መቀየር ያለበት ከሆነ መጀመሪያ በውስጥ ጉዳዩ በማተኮር በመቶ ሺዎች እየኮበለሉ ያሉ ወጣቶችን ለማዳን የውስጥ ፖሊሲ ለውጥ ማድረግ ያስፈልገዋል። ይህንን የውስጥ ፖሊሲ ለውጥ ካላደረገ በስተቀር ጎረቤቶቹን በተለይም ኢትዮጵያን እና ጅቡቲን በማተራመስ ይሄንን አጀንዳውን ውጫዊ ለማድረግ መስራቱን የሚቀጥል ይሆናል። ይሄ ሰርቫይቫል፣ ወይም ደግሞ የመኖሪያው አጀንዳ ሆኗል። አቶ ፀሐዬ፣ ምንድን ነው የኤርትራ መንግስት ምላሽ ለዚህ የጠቅላይ ሚኒስትሩ አባባል? በመጀመሪያ እድል ስለተሰጠኝ ላመሰግን እፈልጋለሁ። ከዛ ባሻገር የወያኔው መሪ የወያኔው ስርዓት ኢንተርናሽናል ሕግ በመጣስ የኤርትራን ሉዓላዊ መሬት እንደያዘ ሁሉ ይታወቃል። ይህን የሕግ መጣስ ተግባር ለመሸፈን በተለያዩ ጊዜያት የወያኔው መሪ ዘራፍ እያሉ መደንፋት ልምድ ሆነባቸዋል። ይህ ያልኩት ብቻ ሳይሆን ያለ አንዳች እፍረት የኤርትራን መንግስት የመቀየር ዕቅድ እንዳላቸውም ብዙ ጊዜ ለፍልፈዋል ማለት ነው። የወያኔው መሪ ፉከራ ሲያሰሙ ሌላም ምክንያት አላቸው። በኢትዮጵያ ውሽጣዊ ሁኔታ ሲዋጠሩ የኢትዮጵያን ህዝብ ትኩረት ወደ ሌላ ለመጠምዘዝ የሚጠቀሙበት አሮጌ ስልት ነው። እውነት መናገር ከሆነ ኤርትራ የዚህን ቀጠና ወይ ድማ የዚህን ሪጅን ሰላም የምት የምትተራምስ አይደለችም ኢትዮጵያ በጭራሽ። ለመናገር እውነቱን ለመናገር ከሆነ ኢትዮጵያ ወይ ደግሞ የወያኔው ስርዓት በአሁኑ ጊዜ ይህን ቀጠና ማተራመስ ከጀመሩ ብዙ ጊዜያቸው ነው። ሶማሌ ውስጥ የመበታተን አጀንዳ፣ ኤርትራ ውስጥ ይኸው ሌላው መሬት የመያዝ ይህ ሁሉ መረጋገጫ ነው ማለት ነው። የወያኔው መሪ ፉከራ በሚያሰሙበት ወቅት ምናልባት የሰብአዊ መብት ምክር ቤት ውድቅ የሆነ የጥላቻ ፖሊሲ በተነሳበት ጊዜ ይህን ጉዳይ ሲናገሩ ምናልባት ግፊትም ኖሯቸው ሊሆን ይችላል። በአጠቃላዩ ይህ ከኃላፊነት የራቀ የወያኔው መሪ ዲስፖርት ኤርትራ በስጋት የምታይ አይደለም። በአሁኑ ጊዜ የወያኔው መሪ የጦርነት ጥሩምባ ከመንፋት ይልቅ ከታሪክ ቢማሩ የተሻለ በሆነ ነበረ። ኤርትራ ሀገር የማልማትን ቀዳማው ፖሊሲዋን በስፋት እየተንቀሳቀሰችበት ነው። የሀገር ልማት ደግሞ ካለ ሰላምና የዚህ ቀጠና መረጋጋት በሚፈለገው ግስጋሴ ሊካሄድ እንደማይቻል የታወቀ ስለሆነ ነው። ስለዚህ ኤርትራ ለሰላምና ለቀጠናው መረጋጋት እንጂ ለሌላ መተራመስ አጀንዳ የላትም፣ ጊዜም የላትም። ይሄ ነው መልሳችን። አቶ ጸሀዬ ከዚህ አስከትለው ግን ጠቅላይ ሚኒስትሩ የተናገሩት ጉዳይ ትንሽ ጠንከር ያለ ነው። እስቲ ያዳምጡት። የኢትዮጵያ ሕዝብም ሆነ የኤርትራ ሕዝቦች የሚጠቀሙት ከሰላም ነው። ስለዚህ ሰላም ለእኛ የመጀመሪያውም የመጨረሻውም ይሆናል። ነገር ግን የኤርትራ መንግስት አሁን በያዘው ፖሊሲ የሚቀጥል ከሆነ ከሆነና ኢትዮጵያንና ሌሎች አጎራባች አገሮችን ለማተራመስ የያዞን ስትራቴጂ የማይቀይር ከሆነ ተገደን እርምጃ የምንወስድበት ሁኔታ ሊፈጠር ይችላል። ስለዚህ ይሄ በሚሆንበት ጊዜ የኢትዮጵያን ህዝብ በማሳወቅ የኢትዮጵያ መንግስት ሰላምን የሚፈልግ መሆኑ እንደ ተጠበቀ ሆኖ፣ ነገር ግን ሁል ጊዜ ሰላም የሚያውቅ ጎረቤት ባለበት ሁኔታ አጋምን የተጠጋች ቁልቋል እንዳንሆን ሁል ጊዜ ጥንቃቄ ማድረግ ስለሚገባን ጊዜው ሲደርስ ለኢትዮጵያ ህዝብ ገልጸን አስፈላጊውን እርምጃ መውሰድ የምንገደድበት ሁኔታ ይኖራል። ይሄንን ለዓለም ህብረተሰብም አሳውቀናል። አቶ ጸሐዬ፣ የኤርትራ መንግስት እንዴት ነው የሚገነዘበው ይሄንን የጠቅላይ ሚኒስትሩን አባባል? ይህ ጠቅላይ ሚኒስትር አባባል ከኢትዮጵያ ህዝብ ጋር ግንኙነት እንዳለው ለማስመሰል የሚባል እንጂ በስጋት መልክ የምናየው አይደለም። የተለመደ ከጊዜ ወደ ጊዜ ከአመት ወደ አመት የመንግስት የመገልበጥ እርምጃ እንወስዳለን፣ ትንኮሳ እናደርጋለን። ይሄ የተለመደ ስለሆነ እኛም በስጋት በትልቅ ስጋት አይሰነው ስጋት ውስጥ የሚያወጣን ጉዳይ አይደለም። ምን በመጋረጃ ከኋላ ምን እንዳለ ኢትዮጵያ ውስጥ ስለምናቅ ምን አይነት መዋጥር ውስጥ ገብቷል የወያኔው ስርዓት ስለምናውቅ እሱን ለመጠምዘዝ ካልሆነ በስተቀር ለፕሮፓጋንዳ ለሌላ ፍጆታ እንጂ ይሄ ነገር እኛን የሚያሰጋን ጉዳይ አይደለም። ለመሆኑ በማንኛውም መንገድ ይህንን በተመለከተ የኤርትራ መንግስት የሚያደርገው ዝግጅትም ይሁን ሌላ አይነት እንቅስቃሴ ይኖራል? በማንኛውም መንገድ በዲፕሎማሲውም በኩል ሊሆን ይችላል፣ በወታደራዊውም መስክ ሊሆን ይችላል፣ በህዝቡ ውስጥ በሚሰሩ ስራዎችም ሊሆን ይችላል። ምንድን ነው የኤርትራ መንግስት በተጨባጭ በአሁኑ ሰዓት እያደረገ ያለው? የኤርትራ መንግስት በእውነቱ ትኩረቱን ጠምዝዞ ከልማት ውጪ ወደ ሌላ ሊሄድ አይፈልግም። የእኛ ዝግጅት ሁል ጊዜ ለሰላም ለሪጅናል ስታቢሊቲ ሁል ጊዜ እንደሰራን ነው። ጥረት እናደርጋለን። ሰላም ለእኛ በእውነቱ ሰላም ለልማት ይሁን ለማንኛውም ነገር ለህዝባችን ጥቅም ሰላም ነው። ለሰላም ደግሞ እንዋጋለን። ለሰላም እንጥራለን። እየጣርንም ነው እንጂ ይሄ አሁን የጠቅላይ ሚኒስትሩ ዲስኩር፣ ከቀንደኛው አላማችን የልማት ትግል ከእሱ አይጠመዘዘንም። እዛው ነው ያለ ነው። ምንም የሚያስፈራ ጉዳይ አይደለም። ለአቶ ጸሐዬ እርስዎ አሁን የሚሉኝ የኤርትራ መንግስት ለሰላም ፍጹም ዝግጁ መሆኑን ነው። በተደጋጋሚ ጊዜዎችም ይሄንን በተለያዩ አጋጣሚዎች ከተለያዩ ባለስልጣኖቻችሁ እንሰማለን። ጠቅላይ ሚኒስትሩ ካሉትም እስቲ በዚሁ ፓርላማ ላይ እንደዚሁ ቀንጭባርጊያ እንደላሰማሁት በእኛ በኩል አሁንም ሰላም ብቸኛው አማራጫችን ነው። ሰላም የእድገት መሰረት ነው። ስለዚህ ለሰላም አበክረን እንሰራለን። አሁንም ጥያቄያችንና የሰላም እጅ ዘርግተን በጠረጴዛ ዙሪያ ተደራድረን ያሉትን ችግሮች ለመፍታት ሙሉ ዝግጁነት አለን። ምንድን ነው ታዲያ ችግራችሁ አቶ ጸሐዬ? ይህ የወያኔው መሪ ሰላም ሰላም የሚሉት ለይስሙላ ነው። መጀመሪያ ነገር የኤርትራን ሉዓላዊ መሬት ይዞ ሰላም ሰላም ይሎ ብሎ መዘመር ለእኛ ትርጉም የማይሰጠን ነው። በ1431 መካከለኛ ሞገድ ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። የተባበሩት መንግስታት የንግድና የልማት ጉባኤ ባወጣው አዲስ ሪፖርት የአፍሪካ ምጣኔ ሀብት የሚያንቀሳቅሰው የአገልግሎት ዘርፉ መሆኑን ገልጧል። ይሁንና ይህን የአገልግሎት ዘርፉን እምቃ አቅም የመሠረተ ልማቱ መዳከምና የአስተዳደራዊ ምድቦች ጉድለት እየጎዳው መሆኑን በ2015 የዩንሲቲኤዲ ዩንቲካድ የምጣኔ ሀብት ልማት ሪፖርት ያመለክታል። ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ቆንጅታ የታቀርበዋለች። የአፍሪካ የአገልግሎቶች ዘርፍ ከጊዜ ወደ ጊዜ በርካታ መዋለነዋይ አፍሳሾችን እየሳበ እንደሆነ የአንክታድ ሪፖርት ይገልጻል። በአሁኑ ጊዜ ይህ ዘርፍ ከአህጉሪቱ ምጣኔ ሀብት ሰላሳ ከመቶውን የያዘ እንደሆነም ነው የሚጠቁመው። በእርግጥም እንደ ኤውሮፓውያን አቆጣጠር ከ2009 እስከ 2012 ዓ.ም ባለው ጊዜ ከ54 የአህጉሪቱ ሀገሮች የሰላሳውን አጠቃላይ የአገር ውስጥ ምርት እድገት ያንቀሳቀሰው ይኸው የአገልግሎቶቹ ዘርፍ እንደሆነ ሪፖርቱ አውስቷል። እያደገ ካለው የአገልግሎት ዘርፍ እንደ ምሳሌ አድርጎም በኬንያ የሞባይል ቴሌፎን፣ በናይጄሪያ፣ ደቡብ አፍሪቃ ና ሞሮኮ የገንዘብ ነክ ማለት የፊናንስ አገልግሎቶች፣ በሴሸልስ ና ሞሪሸስ ደግሞ የቱሪዝም ኢንዱስትሪው ጠንካራ አስተዋጽኦ ማበርከታቸውን ዘርዝሯል። የአንክታድ ምክትል ዋና ጸሐፊ ጆዋኪም ሪተር የአፍሪካ የአገልግሎት ዘርፍ እየተስፋፋ መሆኑ እርግጥ ሆኖ ሳለ እድገቱ ከሚገባው ያነሰ ና የተበታተነ መሆኑን ሳይገልጹ አላለፉም። ለምሳሌ ኃይል፣ የኃይል ምንጭ፣ ውሃ፣ ቴሌኮሚኒኬሽን፣ የቁሳቁሶች ስርጭት፣ የአቅርቦት አደረጃጀትና ትራንስፖርት እነዚህም የመሠረተ ልማት አገልግሎቶች ውስጥ ከምመድባቸው ዘርፎች ጥቂቶቹ ናቸው። በአገሮች ምጣኔ ሀብት ውስጥ ትልቅ ስፍራ ያላቸውም ናቸው። ምክንያቱም እንደ እውነቱ ከሆነ በጥሩ ሁኔታ የሚሰራ የሚንቀሳቀስ የመሰረተ ልማት አገልግሎት በሌለበት በፋብሪካ ምርት አምራችነትም ሆነ በግብርናው ዘርፍ ለመፎካከር አቅሙ አይኖርም። የመሰረተ ልማት አውታሮች አገልግሎቱን በማሻሻል ረገድ ግን አፍሪካ እንደ ሌሎቹ የዓለም አካባቢዎች አልተራመደችም ነው ያሉት የመንግስታቱ ድርጅት የንግድና የልማት ጉባኤው ባለስልጣን። ይህ በፈንታው መንግስታት የህዝቦቻቸውን ማህበራዊ ፍላጎቶች በማሟላት ረገድ የሚኖራቸው አቅም ላይ አንደምታ እንዳለው አውስተዋል። ብዙዎች ማህበራዊ አገልግሎቶች ለምሳሌ እንደ ውሃና ንጽህና የመሳሰሉትን ማሻሻል ዘላቂ የልማት ግቦችን ለማስመዝገብ ወሳኝነት ያላቸው መሆኑን የተባበሩት መንግስታቱ የንግድና የልማት ጉባኤ ምክትል ዋና ጸሐፊ ያስገነዝባሉ። በአፍሪካ የአገልግሎቶች ዘርፍ እድገት ሆን ተብሎ በእቅድ የተሰራ ሳይሆን በአጋጣሚ የሚመጣ ነው። ለዚህም ሁነኛ ምሳሌ ለመስጠት ያህል ተዘዋውረን ካጠና ናቸው የአፍሪካ ሀገሮች መካከል የአገልግሎቱን ዘርፍ እድገት በብሔራዊ አገልግሎት የማስታወቂያ እቅድ በወጉ አካተው የሚንቀሳቀሱት ሀገሮች በጣም ጥቂቱ ብቻ ናቸው መኖሩ ይጠቀሳል። ነገር ግን በብሔራዊ የልማት እቅዳቸው ውስጥ አልተካተተም። የአፍሪካን የአገልግሎት ዘርፍ ለማሳደግና የውጭ መዋለ ነዋይን ለመሳብ በሚገባ የሚሰራ የመሰረተ ልማት ስርዓት ሊኖር እንደሚገባ ይህ አዲስ ሪፖርት አመልክቷል። አንዱ አሳሳቢ ችግር የሚታየው በመንገድ ትራንስፖርት የጭነት ማጓጓዣው ዘርፍ መሆኑን የገለጠው ሪፖርቱ ከሌሎች ከማናቸውም የዓለም አካባቢዎች ጋር ሲነጻጸር ውድና ጥራቱም የተጓደለ እንደሆነ ነው ያስገነዘበው። ሌላው ችግር ያለበት ዘርፍ ተብሎ የተጠቀሰው የአስተማማኝ የኃይል ምንጭ አቅርቦት አለመሟላት ነው። በአጠቃላይ በአፍሪካ የሀይል ምንጭ አቅርቦት ዝቅተኛ መሆኑንና በተለይ የኤሌክትሪክ ኃይል ምርቱ መጠን አስተማማኝ ባለመሆኑ ለሕዝቡ በበቂ ሁኔታ ሊዳረስ እንዳልቻለ የተባበሩት መንግስታት የምጣኔ ሀብት ኤክስፐርቶች ያስረዳሉ። ሰባ አራት ከመቶ የአህጉሪቱ ሕዝብ የኤሌክትሪክ አገልግሎት እንደሌለውና ይህም የመዋለንዋይ አቅርቦቱን እንዳዳከመ ኤክስፐርቶቹ አመልክተዋል። የመጨረሻው የምሽቱ ዝግጅት በውይይት ላይ ነው የሚሆነው። በዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የኢትዮጵያ ጉዞ ላይ እያተኮረ ነው። የሚስተር ኦባማ ጉዞ ላይ በርካታ አድማጮቻችን የተቃውሞም የድጋፍም አስተያየቶቻቸውን ልከውልናል። ጥያቄዎችም ያቀረቡ ጥቂት አይደሉም። ጥያቄዎቹንና አስተያየቶቹን ለባለሙያ አቅርበን አስተያየት እናሰጥባቸዋለን። እንግዳችን በካሊፎርኒያ ስቴት ዩኒቨርሲቲ የፖለቲካል ሳይንስ ፕሮፌሰርና የህገ መንግስት መምህር እንዲሁም የህግ ጠበቃ አለማየሁ ገብረ ማርያም ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው የዛሬውን ተከታይ ክፍል ይዛ ትቀርባለች። ከባልደረባዋ ከአዲሱ አበበ ጋር በመሆን ነው ውይይቱን ያሰናዳቸው። እንግዲህ አሜሪካ አሸባሪዎች ላይ ጦርነት ከፍታለች። ወር ኦን ቴረር የሚባለው ሲካሄድ ከሁለት ሺህ አንድ ጀምሮ የሆነ ነገር ነው። መለስ ዜናዊ በነፍስ በነበረበት ጊዜ ፕሮክሲ ወይንም ተወካይ ሆኖ ሶማሌ ላይ በአልሸባብና በሌላ አሸባሪዎች ላይ ጦርነት ከፍቶ ሶስት ዓመት ከተዋጋ በኋላ በኔ አስተያየት ተሸንፎ ወጥቷል። አልሸባብ አሁንም አለ። አሸባሪዎችም አሉ። ስለዚህ የአሜሪካን ወታደሮች ምናልባት በየመንም ሆነ በሌላ ቦታ ሄደው እንዳይዋጉ ወይም በሶማሌ የኢትዮጵያ ወጣቶች እና የኢትዮጵያ ወታደሮች ደም እዛ እንዲፈስ ይደረጋል የሚባለው እንግዲህ ፊት ለፊት የሚታይ ነገር ነው። በኢትዮጵያኖች ደም ወይንም በኢትዮጵያኖች ሳክሪፋይስ የአሜሪካንን ድጋፍ ይሸምታሉ ማለት ለእኔ በጣም የሚያናድደኝ እና የሚያሸብረኝም ነገር ነው። ሆኖም ግን አሸባሪዎች እንዳሉ የታወቀ ነው። አሸባሪዎችን መከላከል ወይ አሸባሪዎችን ማሳደድና ማጥፋት ከሰብአዊ መብት ጋር ይጻረራል ብዬ ደግሞ አላምንም ምክንያቱም ሁለቱም አብረው እጅ ለእጅ ይሄዳሉ እንጂ ጠላቶች አይደሉም በሀገር ውስጥ የሚደረገው አሸባሪነት ለምሳሌ ህዝቡን ማሸበር ማሰር ሰቆቃ መፈጸም የመሳሰሉት ነገሮች በእኔ አስተያየት ማሸበር ናቸው ብዬ ነው ማየው ስለዚህ አሜሪካ አሸባሪ የምትላቸውን በሌላ አሸባሪ ማባረርና ማጥፋት ለእኔ ነገሩ ራሱን ይጻረራል ብዬ ነው ማየው ምክንያቱም ደቡብ ሱዳንም እንደጠቀሹ በሌላም ቦታዎች ያለው አለመረጋጋት የሚመጣው ከምንድን ነው ፍትህ ከማጣት ያገዛዝ ጉድለት በመኖር የመሳሰሉትን ነገሮች ስለያዘ ነው። ስለዚህ የራሱን ህዝብ ሰብአዊ መብት የሚረግጥ ገዢ እንዴት አድርጎ ነው ሌላውን ሀገር መብት የሚያስጠብቀውና ና የሌላውን ሀገር አሸባሪ ሊያጠፋ የሚችል? እነዚህ ነገሮች ለእኔ የሚያስደንቁኝ ናቸው፣ አንዳንድ የሚያስቁኝ ነገር ናቸው። ፕሮፌሰር የፕሬዚዳንት ኦባማ የኢትዮጵያ ጉብኝት እንግዲህ ሲመለሱ የሚታይ ነው ምን ሊፈይዱ ወይም ምን ፈይደው እንደተመለሱ ያኔ ነው መናገር የሚቻለው። ግን አንድ ነገር እዚህ ጋር መጥቀስን የሚፈለግኩት ጋና ውስጥ የተናገሩትን እርሱ አንስተዋል። ግን ይህን ለመናገር ፕሬዚዳንት ኢትዮጵያ መሄድ አለባቸው ወይ የሚል ጥያቄ ሊነሳ ይችላል። ጋና ውስጥ የተናገሩትን ከተናገሩ በኋላ ኢትዮጵያ እስከ ዛሬ የተጓዘችበት ሁኔታ በዲሞክራሲ አቅጣጫ፣ በሰብአዊ መብት ይዞታ ወዘተረፈ ምን ይመስላል? ይሄ ሁሉ ጥያቄ ውስጥ የሚገባ ነውና አብረው ይመልሱልናል። ከዚህ ጋር የሚመሳሰል የአድማጭ ጥያቄም አለ። እኔ ዞትር አድማጫችሁ ሳሙኤል ነኝ ከካናዳ። ዛሬ በተለይ ስለ ፕሬዚዳንት ኦባማ የኢትዮጵያ ጉብኝት ለፕሮፌሰር አለማየሁ ገብረ ማርያም ነው የእኔ ጥያቄ ዴሞክራሲ አሜሪካን ውስጥ ነው። ነገር ግን ከአሜሪካ ውጪ ዲሞክራሲ የአሜሪካ ጥቅም ማስጠበቂያ ነው እና ማንኛውም ገቨርነመንት የፈለገውን ዲክታተር ይሁን የአሜሪካንን ጥቅም አስጠብቃለሁ፣ ለአሜሪካ ጥቅም ቆሜያለሁ የሚል ከሆነ ያው የአሜሪካ ወዳጅ ነው የሚሆነው። ለምሳሌ ሳውዲ አረቢያ፣ ሌሎቹ እንመለከታለን። ምንም ዲሞክራሲ የሌለበት ሴቶች እንኳን መምረጥ ያልቻሉበት ሀገር ነው፣ ግን የአሜሪካ ወዳጆች ናቸው። ስለዚህ ኢትዮጵያም ከዚህ የተሻለ እድል ፋንታ የላትም። ምናልባትም ደግሞ ወደ ቻይና ዘንበል ስላሉ አፍሪካውያኖች ወደ አሜሪካ ለመመለስ የአሜሪካንን ጥቅም ጂኦፖለቲካሊ፣ ኢኮኖሚካሊ ለማስጠበቅ ካልሆነ በስተቀር ለኢትዮጵያ ሕዝብ ምን የሚጠቅመው ፋይዳ አለ? እስቲ ይህንን ተንትናችሁ አስረዱኝ። ሌላም ጥያቄ ተመሳሳይ ያለ ይመስለኛል። ትዝታ እንስማ። እሺ። ጤና ይስጥልኝ ብዎች። ከዳላስ ቴክሳስ ነው የምደውለው። እስቲ በቅርብ ታሪክም ይሁን በቅርብ ጊዜ የአሜሪካ ከግል ማለት እነሱ እንደሚሉት ከናሽናል ኢንተረስ ውጪ የትኛውን ሀገር ነው ትክክለኛ ዲሞክራሲ እንዲሰፍል ለህዝቡ በማሰብ ነፃነት የሰሩት? ለምሳሌ አሁን ብሩንዲ ምርጫ ተጭበርብሯል በሚል አሜሪካ ከምትሰጠው አንዳንድ ጥቅማ ጥቅም የተወሰነውን እንደምትቀንስ ተናገረች። አሁን ግን በኢትዮጵያ በምናየው ስለምርጫው ምንም የተናገሩት ነገር የለም። ያው የተወሰነ ነው የተናገሩት። ፕሮፌሰር አል እሺ፣ አንድ ነገር ልጨምር ፈልጌ ነው። ቀደም ካለው ጠያቂ አንዱ ጠያቂ ስለ ዩናይትድ ስቴትስ የውጭ ፖሊሲም፣ ምክንያቱም እነኛውን ቀደም ያሉት ጥያቄዎችም ፖሊሲን የሚመለከቱ ስለሆኑ የፕሬዝደንት ኦባማ ፖሊሲ በተለይ ደካማ ነው የሚል አመለካከት ሰጥቷል ቀደም ያለው ጠያቂያችን እና እሳቸውንም በቃላቸው የማይጸኑ ብሎ ገልጿቸዋል ይሄንን ጨምረው ቢያዩት እሺ አሜሪካ ወይም የኦባማ አስተዳደር በሁለት ምላስ ያወራል ወይም በሁለት ቢላ፣ ሁለት ቦታ ባለው ቢላ ይቆርጣል አይነትም ነገር ነው። ይህ ምንም የተረጋገጠ ነገር ነው። በአንድ አፋቸው አንድ ነገር ይናገራሉ፣ በሌላ አፋቸው አንድ ነገር ይናገራሉ። እርግጥ የኦባማ አስተዳደር ራሱን ችግር ላይ ጥሏል። እንዴት ነው ማለት ለምሳሌ የዛሬ ሁለት ዓመት የሮበርት ሙጋቤ ፕሬዚደንት በስልሳ አንድ በመቶ አሸነፍ ብሎ ሲናገር የውጭ ጉዳይ ሚኒስትር ኬሪ ወጥተው ይሄው የውሸት ነው፣ አጭበርብሮ ነው የተሸነፈው የህዝቡን ድምፅ ተሰርቆ ነው ህዝቡን መንፈስ አያስተጋባ ምናምን ብሎ አውድመውት ነበረ። አሁን ደግሞ በጥቂት ወራት ውስጥ ኦማር አልበሽር በዘጠና አራት በመቶ አሸነፍኩ ሲል እንደዚሁ ከፍተኛ የሆነ ትችትና አስተያየት ተሰጥቶባቸው ነበር። ስለዚህ በሁለት ሚዛን ነው የኢትዮጵያ አስተዳደር በመቶ በመቶ አገኘው ሲባል የአሜሪካ መንግስት ጸጥ ለጥ ነው ያለው። ምንም ነገር አልተናገሩም። የሚያስቀኝ ነገር ከሁሉም ታላቅ ቦታ የያዘች ዌንዲ ሸርማን የምትባለው ኢትዮጵያ መታይ ዛሬ ሁለት ዶክተር ገደማ ኢትዮጵያ የወጣቷ ዲሞክራሲ ብላ ተርካ ነበረ። ስለዚህ እነዚህን የመሳሰሉ የተዛቡና ከእውነት ጋር የማይሄዱ ብዙ ነገሮች አሉ። ግን እዚህ ላይ ለምንድን ነው የሆነው የኦባማ አስተዳደር የፖሊሲ ስርዓቱ እንዴት ነው ብን ነው ብን መመልከት ያለብን። ማን ነው ምክር የሚሰጡት እነ ሱዛን ራይስ ናቸው። ሱዛን ራይስ የመለስ ዜናዊ በጣም የቅርብ ጓደኛ ነበረች። አሁን የፕሬዝደንቱ የደህንነት ኮሚቴ ሊቀመንበር ናት። ጌል ስሚት የተባለች የዛሬ ሰላሳ አመት ለህዋት እያለ ራሱን ለሚጠራው ድርጅት ተቀጣሪ ሆና የምትሠራ ሰው ነበረች። አሁን ለዩ ኤስ ኤ አይ ዲ አስተዳዳሪ ሆና ስልጣን ላይ ለመውጣት እየጣረች ያለች ሰው ናት። ወንዲ ሸርማን አሁን በቅርብ ጊዜ አየናት ናት። ስለዚህ የፖሊሲ ደካማነቱም የታወቀ ነው። የኦባማ አስተዳደር በቃሉ አልጸናም። ቀደም አድርጎም ስለ ሳውዲ አረቢያ ጠቅሷል። አንደኛው ጠያቂ ዋናው ነገር የተናገረውን ነገርና የተደረገውን ነገር አብሮ አጣምሮ ተጠያቂነት ማድረግ ነው። እኛ አሜሪካ ነገሩ ስንኖር ፕሬዚዳንቱን ቢሆን ለመጠየቅ መብት አለን። እኔ በብዛት ለፕሬዚደንቱም ቢሆን በሌላዎችም ብዙ ጥያቄዎች አቅርቤያለሁ። በሚሰሩትም በጽሁፌ ብዙ አንባቢዎች የሚያውቁት ነገር ነው። ሁሉንም ሱዛን ራይስንም ቢሆን ጌል ስሜትንም እነ ወንዲሻ እያንዳንዳቸውን አፋጥቼ በጥያቄ አቅርቤባቸዋለሁ። እና እነዚህም ነገሮች ለእኔ አዲስ አይደሉም። እርግጥ ፕሬዚዳንቱ የሚሰማቸው ሰዎች ኢትዮጵያ ውስጥ ካለ ህወት አገዛዝ ጋር አብሮ የሰሩ ሰዎች ስለሆኑ በጣም አስቸጋሪ ነው። የፕሬዚደንቱን ጆሮ የያዙ ሰዎች ናቸው እነዚህ። እስካሁንም ጥብቅ ነገር ያልወሰደው ትልዛ ስለሆነ ነው። ፕሮፌሰር አል ከአጠቃላይ ግንዛቤ ከአድማጮቹም ጥያቄ ከእርሶ መልስ የምንረዳው የአሜሪካ ፕሬዚደንት ወደ ኢትዮጵያ የሚያደርጉት ጉዞ ሊያስደንቀን አይገባም። ብዙም ጊዜ አሜሪካ የራሷን ጥቅም ነው የምትከተለው እንጂ አንድ ሀገር ውስጥ ስለ ሰብአዊ መብት ይሁን ስለሌላ ነገር የመጣስ በከፍተኛም አያሳስባትም። የማይስማማት መንግስት ጋር የዲሞክራሲ ጥያቄ ታነሳለች፣ የሚስማማት ከሆነ ግን ችላ ትላለች። የሚል አይነት አመለካከት ነው ያለው። ትክክል ነኝ? ልክ ነው። ትክክል ነው። አድማጮች ውይይቱ አልተቋጨም። በነገው ዝግጅታችን ቀሪዎቹን ሀሳቦች የምናቀርብ ይሆናል። የምሽቱ ዝግጅታችን ንም በዚሁ ወደ መጠናቀቁ ተቃርበዋል። ያለፏችሁ ዝግጅቶች ካሉ በድረገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማሐሪክ አንድ ቃል ነው፣ ቪኦኤ ኒውስ ዶት ኮም ስላሽ አማሐሪክ ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተር ቪኦኤ አማሐሪክ ብላችሁ ተከተሉን። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ19፣ በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። እስከዛው ፕሮግራሙን ከመራችልን ከጽዮን ግርማ ጋር በመሆን የምሰናበተው ሄኖክ ሰማእግዜር ነኝ። መልካም ምሽት። ከአይኔ ከመሃሉ አንቺ ብቻ ኮነሽ በሚታየኝ ሁሉ መሰለሽ እንዴ ከአይኔ ከመሃሉ አንቺ ብቻ አኮነሽ በሚታየኝ ሁሉ አንቺ ብቻ አኮነሽ በሚታየኝ ሁሉ